ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። በጌታ የተወደዳችሁ የዓለም አቀፉ አድቬንቲስት ቤተ ክርስቲያን ራዲዮ ተከታታዮች እንደምን አላችሁ? በዛሬው መሰናዷችን አገልጋይ ማሞ ጴጥሮስ መንፈሳዊ መልእክት ይዘውልን ይቀርባሉ። በመጀመሪያው ክፍል ላይ እንደተመለከትነው ጥምቀት የክርስቶስ ኢየሱስን መንግሥት በመቀላቀል የደቀ መዝሙርነትን ማዕረግ የምንቀበልበት ምልክት እንደሆነ ተመልክተናል። አሁን ደግሞ ቀጥሎ ያለውን ክፍል በምናነሳበት ጊዜ ጥምቀት ከኢየሱስ ክርስቶስ ጋር ወይም ደግሞ ከእግዚአብሔር ሐሳብ ጋር አዲስ ቃል ኪዳን የምንገባበት ምልክት እንደሆነ እንመለከታለን። ዘፍጥረት ምዕራፍ 17 ከቁጥር 1 እስከ 7 ያለውን በማንበብ ይህንን ክፍል እንቀጥላለን። ዘፍጥረት ምዕራፍ 17 ከቁጥር 1 እስከ 7 ላይ እግዚአብሔር ከአብርሃም ጋር የገባውን ቃል ክዳን እንዲህ በማለት እናነባለን። አብርሃምም የዘጠና ዘጠኝ ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹሙም ሁን። ቃል ክዳኔንም በአንተና በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፤ እነሆ ቃል ክዳኔ ከአንተ ጋር ነው ለብዙ አሕዛብም አባት ትሆናለ። ከዛሬም ጀምሮ እንግዲህ ስምህ አብራም ተብሎ አይጠራ፣ ነገር ግን ስብርህ ስምህ አብርሃም ይሆናል። ለብዙ አሕዛብ አባት አድርጌሃለሁና እጅግም አበዛሃለሁ፣ ሕዝብም አድርገሃለሁ፣ ነገሥታትም ከአንተ ይወጣሉ። ቃል ኪዳኔንም በአንተና በእኔና በአንተ መካከል ከአንተም በኋላ ከዘሬ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ ለአንተና ከአንተም በኋላ ለዘሬህ አምላክ ይሆን ዘንድ አለ። በዚህ ቦታ ላይ እግዚአብሔር ከአብርሃም ጋር ብዙ ጊዜ ቃል ኪዳኖችን ሲገባ እንደተመለከትን ሁሉ በዚህም ቦታ ላይ ቃል ኪዳንን ከአንተ ጋር ከዘሬህም ጋር አቆማለሁ አለ። ይህ ቃል ኪዳን ምንድን ነው? በብሉ ኪዳን ዘመን ግዝረት በአብርሃምና በእግዚአብሔር መካከል የነበረው ቃል ኪዳን ግንኙነት ምልክት ነበር። ይህን ቃል ኪዳናቸውን ላለማፍረስ እግዚአብሔርና አብርሃም የገቡት ቃል ኪዳን ምንድን ነው? እግዚአብሔር አዲስ ኪዳን ሲሰጠው የመገረዝን ሥርዓት ለአብርሃም ሰጥቶታል። አብርሃማዊው ኪዳን መንፈሳዊና ብሔራዊ ገጽታዎች ነበሩት። አንደኛ፣ ግዝረት የብሔራዊ ማንነታቸው መለያ ነበር። እስራኤል የተባለው ሕዝብ ወይም ደግሞ አብርሃማውያን የተባሉ ሕዝቦች ከሌሎች አሕዛብ የምለዩበት መለያቸው ግዝረታቸው ነበር። አብርሃም ራሱና በቤተሰቡ ውስጥ ያለው ዕድሜያቸው ከስምንት ቀንና ከዛ በላይ የሆነ ወንድና ወንድ ልጆች በሙሉ መገረዝ ነበረባቸው ቅድም ባነበብነው የዘፍጥረት ምዕራፍ 17 ከቁጥር 10 እስከ 14 ያለውን ስናነብ ማንኛውም ያልተገረዘ ወንድ ኪዳኑን ስላፈረሰ ከእግዚአብሔር ሕዝብ መካከል ተለይቶ ይቆረጣል አለ እግዚአብሔር ዘፍጥረት ምዕራፍ 14 ቁጥር 14 ላይ ስንመለከት ቃል ኪዳን የተፈጸመው በአብርሃምና በእግዚአብሔር መካከል ስለሆነ አዋቂ የሆነ ሰው የዚህን መንፈሳዊ ጎን ያሳያል። የእግዚአብሔር የአብርሃም መገረዝ እርሱ ከዚህ በፊት ያለፈበትን ጽድቅ በእምነት ልምምድ አመለከተ፣ አረጋገጠም። የእርሱ መገረዝ ከመገረዙ በፊት የነበረው የእምነት ጽድቅ ማኅተም ነበር። ከመገረዙ በፊት ያመነበት እምነት ማኅተም የተቀበለው ወይም ደግሞ የተረጋገጠለት በተገረዘ ጊዜ ነበረ። እንዲሁም ደግሞ አማኞች ከአለማመናቸው በፊት የነበሩበትን ሕይወት ትተው በእምነት እግዚአብሔርን ኢየሱስ ክርስቶስን የግል አዳኛቸው አድርገው በሚቀበሉበት ጊዜ ያን የተቀበሉበትን እምነት የሚያረጋግጡት ማኅተም ምልክት የሚሆንላቸው በጥምቀት የእግዚአብሔርን መንግሥት በሚቀላቀሉበት ጊዜ ነው። ይህንን ሐሳብ ለመመልከት ሮሜ ምዕራፍ አራት ከቁጥር 11 ላይ እንመለከታለን። ነገር ግን ነገር ግን ግዝረት ብቻውን እውነተኛ ወደ ሆነው ወደ ኪዳኑ መንፈሳዊ አቅጣጫ ለመግባት ዋስና አልሆነም ነበረ። እንደምንመለከተው የአብርሃም ዝርያዎች ሁሉም ተገርዘዋል። ቅድም አስቀድመን እንዳየነው በአንደኛ ቆሮንቶስ ምዕራፍ ዐሥር ከቁጥር 1 ጀምረን ስንመለከት እነዛ በምድረ በዳ ያለቁ ሕዝቦች በሙሉ የተገረዙ ነበሩ። የተጠመቁ ነበሩ። የተገረዙ ነበሩ። ይሁን እንጂ ዋስና ለድነታቸው ዋስና ሊሆንላቸው አልቻለም። ብዙ ጊዜ የእግዚአብሔር አፍ የሆን የተናገሩ ሰዎች ማናቸውንም ከመንፈሳዊ ግዝረት የጎደለ ነገር ብቃት እንደሌለው አስጠንቅቀዋል። ሙሴ እንዲህ ብሎ ተናገረ፣ እናንተ ልባችሁ የልባችሁን ሸለፈት ግረዙ፣ ከእንግዲህም ወዲህ አንገተ ደንዳና አትሁኑ። ዘዳግም ምዕራፍ 10 ቁጥር 16 እንዲሁም ደግሞ ዘዳግም ምዕራፍ 30 ቁጥር 6 ላይ ተናገረ። ልባቸው ያልተገረዘ ከአሕዛብ ጋር ይቀጣል። ልባቸው መገረዝ ነበረበት። ልባቸው ያልተገረዘ ምንም እንኳን ስጋቸው የተገረዘም ቢሆን ከእግዚአብሔር ሕዝብ ተለይተው እንደሚጠፉ ኤርምያስ ምዕራፍ 9 ቁጥር 25ና 26 ላይ ይህን አረጋግጦልናል። አይሁዶች የኢየሱስን መሲህነት አልቀበል ያሉ ጊዜ ከእግዚአብሔር ጋር የነበራቸውን የቃል ኪዳን ግንኙነት በመጣስ የእርሱ የተለየ ሕዝብ የመሆን መብታቸውን አጡ ዳንኤል ምዕራፍ 9 ከቁጥር 24 ጀምረን እስከ 27 በምናነብበት ጊዜ ይህንን ከእግዚአብሔር ጋር የነበራቸውን ግንኙነት አቋረጡ ምን በማድረግ ጌታቸውን ኢየሱስ ክርስቶስን የግል አዳኛቸው አድርገው ለመቀበል የተሰጣቸውን ምላሽ ዕድል ባለመጠቀማቸው ምክንያት ምንም እንኳን የእግዚአብሔር ኪዳንና ተስፋዎቹ ያው ቢሆኑም አዲስ ህዝብን መረጠ የአይሁድን ህዝብ መንፈሳዊ እስራኤል ተካው ዛሬ እኛ እኔና እናንተ የአይሁድ ህዝብ አይደለንም መንፈሳዊ እስራኤል ከምን የተነሳ ከጥምቀት የተነሳ ከእግዚአብሔር ጋር የገባነውን ቃል ኪዳን የጠበቅን እንደሆነ ከእግዚአብሔር ጋር ከእግዚአብሔር ህዝብ ጋር ለዘላለም በቤቱ እንቆጠራለን ማለት ነው ያ ሳይሆን ሲቀር ግን በጣም የሚያሳዝን ነው የተገረዝን እንኳን ብንሆን የተጠመቅን እንኳን ብንሆን ከእግዚአብሔር ጋር የቆየን እንኳን ብንሆን ከእግዚአብሔር ሕዝቦች መካከል መለየታችን የሚቀር ጉዳይ አይሆንም ማለት ነው። የክርስቶስ ሞት አዲሱን ቃል ኪዳን አጸናው። ሰዎች ወደዚህ ቃል ኪዳን ለኢየሱስ የሚያስስር ሞት የእምነት ምላሽ በሆነው በመንፈሳዊ ግዝረት አማካይነት ይገባሉ። ክርስቲያኖች ላልተገረዙ የሚሆን ወንጌል አላቸው። ላልተገረዙ፣ ወይም ደግሞ ላልተጠመቁ፣ ጌታን ለማይቀበሉ ሰዎች የሚሆን የሚያስተላልፉት ወንጌል አላቸው። አዲሱ ቃል ኪዳን መንፈሳዊ እስራኤል ከሆኑት የሚጠይቀው ውጫዊ ሥራ ሳይሆን ውስጣዊ እምነትን ነው። አሁን ከመጀመሪያው ከአብርሃም ግዝረት የእኛን አገልግሎት የምለየው የአዲስ ኪዳንን ጥምቀት የምለየው ምንድነው? የአብርሃማዊው ግዝረት ውጫዊ በሥጋ ሕይወት ላይ የምታይ ሲሆን የአሁኑ ደግሞ የልብ ሸለፈት መገረዝ የልብ መለወጥና ከክርስቶስ ጋር አንድ የመሆንን የሕይወት ልምምድ የመለማመድ ጉዳይ ነው። ስለዚህ ጥምቀት ከግዝረት ጋር የተመሳሰለበት ምክንያት ምንድን ነው? ቃል ኪዳንን ከእግዚአብሔር ጋር የመግባት ውልነትን ነው። ውልና ስምምነትን ከእሱ ጋር የመግባትን ምልክት ሆኖ ያገለግላል ማለት ነው። ለክርስቶስ አገልግሎት የመቀደስ ምልክት ሆኖ እናገኘዋለን። ጥምቀት ኢየሱስ ክርስቶስን ስንመለከት በተጠመቀ ጊዜ ይላል። በዮሐንስ ወንጌል በማቴዎስ ወንጌል ምዕራፍ አራት ከቁጥር አንድ ጀምረን በምናነብበት ጊዜ ኢየሱስ ከተጠመቀ በኋላ ወዲያውኑ ወደ ምድረ በዳ ተወሰደ። ወደ ምድረ በዳ የተወሰደው ለምንድን ነው? ለመጾምና ለመጸለይ ነው። ለምንድን ነው የሚጾመውና የሚጸለየው? ለአገልግሎቱ የሚሆን ኃይልና ብቃት ያገኝ ዘንድ። ሰዎች በሚጠመቁበት ጊዜ ወዴት ነው የሚሄዱት? ወደ አገልግሎት ነው የሚሄዱት። የኢየሱስ ክርስቶስን ቤተ ክርስቲያን ለማገልገል መዘጋጀታችንን ነው የሚገልጸው ማለት ነው። ስለዚህ ጥምቀት ግራጁዌሽን፣ ወይም ደግሞ መመረቂያችን ሳይሆን ወደ አገልግሎት የምንገባበት በር ነው ማለት ነው። ወደ ቤተ ክርስቲያን የምንቀላቀልበት በር እንደሆነ እንመለከታለን። ኢየሱስ በጥምቀቱ ጊዜ ሴቱን ወይም አባቱ ለሰጠው ተልኮ ራሱን መቀደሱን የሚያመለክተውን የተለየ የመንፈስ ቅዱስ መፍሰስ ተቀበለ። ኢየሱስ ከተጠመቀ በኋላ ወዲያው እግዚአብሔር በመንፈስ ቅዱስ ቀባው። ያን የመንፈስ ቅዱስን መቀባት ከተቀበለ በኋላ ወደ አገልግሎት ገባ። የእርሱ ልምምድ የውሃ ጥምቀትና የመንፈስ ቅዱስ ጥምቀት አብረው ያሉ መሆናቸውን፣ መንፈስ ቅዱስን መቀበልን የማያካትት ጥምቀት ያልተሟላ መሆኑን ይገልጻል። ስለዚህ አንድ ሰው በውሃ ተጠምቆ በመንፈስ ቅዱስ ያልተጠመቀ እንደሆነ አለመጠመቁን የሚያረጋግጥ ነው ማለት ነው። መጠመቁ በምንም ሁኔታ ሊረጋገጥለት አይችልም ማለት ነው። ስለዚህ አንድ ሰው በሚጠመቅበት ጊዜ የመንፈስ ቅዱስ ጥምቀት ያገኘው ዘንድ አጥብቆ ከልቡ እግዚአብሔር እንዲጠይቀው ይገባዋል ማለት ነው። ሌላኛው ጥምቀት ወደ ቤተ ክርስቲያን የምንገባበት ወይም ደግሞ የመግባት ምልክት ነው። አንድ ሰው ከቤተ ክርስቲያን ውጭ የነበረ በእምነት ወደ ቤተ ክርስቲያን ይገባል። በእምነት ወደ ቤተ ክርስቲያን ከገባ በኋላ በጥምቀት የክርስቶስን ሞትና ትንሣኤ የእሱ አድርጎ ይቀበለዋል። ከዚህም አዲሱን ስርዓት በመቀበል ወደ መንፈሳዊ አገልግሎት ይገባል ማለት ነው። የግለሰቡ የመታደስ ወይም አዲስ ልደት ምልክት በመሆን በዮሐንስ ወንጌል ምዕራፍ 3 ከቁጥር 3ና 5 በምናነብበት ጊዜ ጥምቀት ወደ ክርስቶስ መንፈሳዊ መንግሥት መግባቱን የሚያመለክት ነው። አዲሱን አማኝ ከክርስቶስ ጋር አንድነት እንዲፈጥር ስለሚያደርገው፣ ሁል ጊዜ ወደ ቤተ ክርስቲያን እንደ መግቢያ ደጅ ያገለግላል ማለት ነው። ጥምቀት ሁላችን ወደ ቤተ ክርስቲያን እንድንገባ የገባ ነው። በጥምቀት አማካይነት ነው ቤተ ክርስቲያንን የመግባትን ምልክት ነው። ለዚህ የሐዋርያት ሥራ ምዕራፍ 2 ቁጥር 42ና 47 እንዲሁም ደግሞ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ ያለውን ስንመለከት የተጠመቁ ሁሉ የቤተ ክርስቲያን አባላት እንደሆኑ እንመለከታለን። አሁን እንግዲህ ጥምቀት ለእነዚህ ነገሮች ሁሉ ጠቃሚ እንደሆነ ከተመለከትን ለአንድ ሰው ለመጠመቅ ምንድን ነው መሆን የሚገባው? ምን ማድረግ አለበት? የሚሉ ሐሳቦችን አንስተን ሐሳባችንን ወደ መደምደሚያ ሐሳቦች እናመጣለን ማለት ነው። አንድን ሰው ለጥምቀት የሚያበቁ መስፈርቶች ምንድን ናቸው ቢያንስ ሦስት መስፈርቶች ይኖሩታል መጽሐፍ ቅዱስ የሚያስቀምጠው አንደኛ ማመን ነው አንድ ሰው ሳያምን መጠመቅ አይችልም መጽሐፍ ቅዱሳችን ላይ ጌታ ኢየሱስ ክርስቶስ የተናገረው በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል ነው የሚለው ስለዚህ አንድ ሰው ከመጠመቁ በፊት ማድረግ የሚገባው የመጀመሪያው እርምጃ ምንድን ነው ማመን አለበት እግዚአብሔር እንደፈጠረው ኢየሱስ ክርስቶስ ለሕይወቱ ቤዛና አዳኝ ሆኖ ወደዚህ ምድር እንደመጣ እሱም ደግሞ ይህንን ሕይወት ለክርስቶስ ለመኖር እንዳሰበ እንደወሰነ ማመን አለበት። መጽሐፍ ቅዱሳችን እንዲህ ይላል፣ ሮሜ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ለጥምቀት በሚደረግ ዝግጅት ውስጥ መማር አስፈላጊ ነው። የክርስቶስ ታላቁ ተልእኮ እንዲህ ነው ያለው፣ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንድጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ማመን፣ መማር፣ ሌላኛው ንስሐ መግባት። ንስሐ መግባት አንደኛ ማመን ነው፣ ሁለተኛ መማር ነው፣ ሦስተኛ ደግሞ ንስሐ መግባት። ጴጥሮስ እንዲህ አለ፣ የሐዋርያ ሥራ ምዕራፍ ሁለት ቁጥር 38 ላይ ንስሐ ግቡ ከእናንተም እያንዳንዱ ይጠመቅ ብሎ አዘዘ። የእግዚአብሔርን ቃል መማር እምነትን ብቻ ሳይሆን ንስሐንና መለወጥንም ያመጣል። ለእግዚአብሔር ጥሩ ምላሽ በሚሰጡበት ጊዜ ሰዎች ጥፋታቸውን ያያሉ፣ ኃጢአተኝነታቸውንም ይቀበላሉ፣ ራሳቸውን ለእግዚአብሔር ያስገዛሉ፣ ከኀጢአታቸውም ይናዘዛሉ፣ የኢየሱስን ስርየት ይቀበላሉ። ራሳቸውን ከእርሱ ጋር አብረው ለሚኖሩ አዲስ ሕይወት ይቀድሳሉ። ሳይለወጡ ከኢየሱስ ክርስቶስ ጋር የግል ግንኙነት መፍጠር አይችሉም። ለጥምቀት ቅድመ ሁኔታ የሆነው ለኀጢአት መሞት መማለድን መለማመድን የሚችሉት በንስሐ ብቻ ነው። ስለዚህ አንድ ሰው ከመጠመቁ በፊት ማድረግ የሚገባው ሦስት ዋና መሠረታዊ ነገሮች ምንድናቸው? ማመን አለበት። የመጽሐፍ ቅዱስን አስተምሮዎች በሚገባ መማር አለበት። በሦስተኛ ደረጃ ይህንን ከተቀበለና ከተማረ በኋላ ንስሐ በመግባት ወደ ጥምቀተ ባህር ሊሄድ ይገባዋል ማለት ነው። ይህን ካል የጥምቀት ፍሬዎቹ ምንድናቸው ወይም ደግሞ የንስሐ ፍሬዎች ምንድናቸው? የንስሐ ፍሬዎች ምንድናቸው? አስቀድመው የነበረ አስቀድመው የነበረ ኀጢአተኛ ልምምድ ሙሉ በሙሉ ይቀረፍና አንድ ሰው ለክርስቶስ የሚገባን ሕይወት ይለማመዳል ማለት ነው። አዲስ ሕይወት፣ ክርስቲያናዊ ሕይወትን ይለማመዳል። የመንፈስ ፍሬዎች በእሱ ውስጥ ይታዩበታል። ገላትያ ምዕራፍ አምስት ቁጥር 22 ጀምሮ የተጻፉት ማለት ነው። ስለዚህ አንድ ሰው ለጥምቀት በሚዘጋጅበት ጊዜ እነዚህ መንፈሳዊ ፍሬዎች በሕይወቱ ሊታዩበት ይገባል። እነዚህ ነገሮች ናቸው ከጥምቀት በኋላ ባለው ሕይወቱ በሕይወቱ የተንጸባረቁ የክርስቶስ እውነተኛ አገልጋይ እንዲሆን የሚያስችሉት። እና እነማን ናቸው መጠመቅ የሚገባቸው የምለውን ሐሳብ እናንሳ። ምን ነት ሰዎች ናቸው መጠመቅ የሚገባቸው? ሁሉም ሰው መጠመቅ ይችላል። ነገር ግን መጽሐፍ ቅዱስ የሚያስቀምጣቸውን ሁኔታዎች በምንመለከትበት ጊዜ አንድ ሰው ለመጠመቅ ማመን የሚችል መሆን አለበት፣ መማር የሚችል መሆን አለበት፣ ንስሐ ለመግባት የሚችል መሆን አለበት። ለዚህ አንድ ሰው ማወቅ የሚችል ማስተዋል የሚችል ከሕፃንነት ከጨቅላነት ዕድሜ ከፍ ያለ መሆን መቻል እንዳለበት እንመለከታለን። ይህም ማለት ደግሞ እግዚአብሔር ትንንሾች፣ ሕፃናት የእሱ ልጆች ሊሆኑ እንደማይችሉ ተናግሯል ማለት አይደለም። እንደውም ጌታ ኢየሱስ ክርስቶስ እንዲህ ተናግሯል። ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው፣ ተዋቸው፣ መንግሥት ሰማት እነሱ እንደ እነሱ ላሉ ናትና ብሎ ተናግሯል። ሕፃናት ልማሩ፣ ሕፃናት ልለማመዱ፣ ሕፃናት ሊኮተኮቱ ይገባቸዋል። ነገር ግን አንድ ሰው ወደ ጥምቀት ባሕር ሊገባ የሚችለው አምኖ በራሱ ላይ መወሰን ስችል ብቻ ነው። የእምነቱን መሠረታዊ ሐሳብ በጽናት ሲቀበል ብቻ ነው። ማመን ስችል፣ መማር ስችል፣ ንስሐ መግባት መለወጥን በልቡ ሊያመጣ ስችል ነው። ይህ ሳይሆን ሲቀር የሚሆኑ ነገሮች ሁሉ እጅግ በጣም ሰውየውን በመንፈሳዊ አደጋ ውስጥ ሊያስገቡ የሚችሉ ናቸው ማለት ነው። ስለዚህ የተወደዳችሁ የጌታ ልጆች ስለ ጥምቀት በምናነሳበት ጊዜ ሌላ ምንም ነገር መናገር አይደለም። እግዚአብሔር አምላክ በቃሉ ውስጥ ያስቀመጠውን ይህንን መለኮታዊ ትዕዛዝ መቀበል ያስፈልገናል ማለት ነው። የጥምቀት ፍሬዎች ምንድን ናቸው? ጥምቀት የሚያፈራው ዋነኛው ፍሬ ለክርስቶስ የመኖር ሕይወትን ነው። አንድ ሰው ከተጠመቀ በኋላ ለራሱ መኖርን ያቆማል። ኃጢአተኛ ልምምዱን መለማመድ ያቆባል። ጊቦቹና ምቾቶቹ በራስ ላይ ሳይሆን በክርስቶስ ላይ ያተኩራሉ። እንግዲህ ቆላሲስ ምዕራፍ 3 ቁጥር አንድና ሁለት 2 ምንድ ነው ምለው እንግዲህ፣ ከክርስቶስ ጋር ከተነሳችሁ ክርስቶስ በአብ ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቦ እንጂ በምድር ያለውን አይደለም። ስለዚህ አንድ ሰው ሐሳቡ ምድራዊ ከሆነ ያስቀድሞ ከጥምቀት በፊት በነበረው ሕይወቱ አሁን ሐሳቡ ሰማያዊ ይሆናል ማለት ነው። ጥምቀት ማለት ክርስቲያን ሊደርስበት ከሚችለው ከፍተኛ ደረጃ ላይ መድረስ ማለት አይደለም። በመንፈሳዊነት እያደግን ስንሄድ በእግዚአብሔር የብዘት ዕቅድ ውስጥ ሌሎችን ለማገልገል ክርስቲያናዊ ጸጋዎችን እናገኛለን እና የመጀመሪያ እርምጃ ማለት ለአገልግሎት የመጀመሪያ እርምጃን ጥምቀት፣ ከዛ በኋላ በየቀኑ እያደግን ራሳችንም እየጎለበትን ለሌሎችም የምስክርነትን ሕይወት የምንለማመልበት ነው። ሁለተኛው ሁለተኛው ፍሬ ለክርስቶስ ቤተ ክርስቲያን የምንኖረው ሕይወት ነው። እኛ ለብቻችን ተገንጥለን ወይም ደግሞ ተነጥለን ያለን ሰዎች አይደለንም። የክርስቶስ ቤተ ክርስቲያን አባላት እንሆናለን። እንደ ሕያዋን ድንጋዮች የእግዚአብሔርን ቤተ መቅደስ እንሰራለን። የቤተ ክርስቲያን ራስ ከሆነውና ለዕድገትና ለፍቅር በመጎልበት እለታዊ ጸጋዎችን ከምንቀበልበት ከክርስቶስ ጋር የተለየ ግንኙነት ይኖረናል። አባላቱ አዲስ ለተጠመቁ ኃላፍነት በሚወስዱበት የቃል ኪዳን ማኅበረሰብ ውስጥ ኃላፍነቶች ይኖሩናል። ለራሳቸው ለቤተ ክርስቲያን መልካምነት እነዚህ አዳዲስ አባላት በአምልኮ በጸሎትና በፍቅር አገልግሎት መሳተፍን ያጠቃልላል የጥምቀት ፍሬዎች ናቸው። ኤፌሶን ምዕራፍ 4 ቁጥር 12 ላይ ይህን ሐሳብ እናገኛለን። የመጨረሻው ፍሬ የመጨረሻው ፍሬ በዓለም ውስጥና ለዓለም የምኖሩት ሕይወት ነው። እኛ የተጠመቅን ዜግነታችን በሰማይ ነው። ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ ነገር ግን ከዓለም የተጠራ ነው በክርስቶስ አካል ውስጥ በመሰልጠን በሚያድን የክርስቶስ አገልግሎት ውስጥ ለመሳተፍ ወደ ዓለም እንድንመለስ። እውነተኛ ደቀ መዝሙርት ከዓለም ወደ ቤተ ክርስቲያን አይሸሹ። በክርስቶስ መንግሥት ውስጥ የተወለድነው አገልጋዮች እንድንሆን ነው። ለጥምቀት ቃል ኪዳናችን ታማኝ መሆን ሌሎችን ወደ ጸጋው መንግሥት መምራትን ያጠቃል። የተጠመቅነው ሌሎችን ወደ ጥምቀት ልናመጣ ሌሎችን ወደ ክርስቶስ የአዳኝነት ስራ ውስጥ ልናመጣቸው የሌሎችን ሕይወት ከሞት ወደ ሕይወት እንድመለስ ለማድረግ ነው። ዛሬ በእርሱ እርሱ በልግስና ስለሰጠን የተትረፈረፈ ሕይወት እንድንገባ እግዚአብሔር በጉጉት እየጠበቀን ነው። አሁንም ለምን ትዘጋየ ትዘገያለ? አለ ፊልጶስ፣ ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ። የሐዋርያ ሥራ ምዕራፍ 22 ቁጥር 16 ላይ ጳውሎስ የተናገረው ቃል። እኛም ዛሬ ልክ እንደ ጳውሎስ የተጠመቅን፣ ጳውሎስ ተጠመቀ። ከዛ በኋላ ብዙዎችን ወደ እግዚአብሔር መንግሥት ሊመልሳቸው በእግዚአብሔር ፈቃድ ተነሳሳ። እኛም የተጠመቅን ለሌሎች እንድንሠራ እግዚአብሔር አምላክ ኃላፊነትን ሰጥቶናል ማለት ነው። የተወደዳችሁ የእግዚአብሔር ልጆች፣ እግዚአብሔር አምላክ ባስቀመጠልን በዚህ የተቀደሰ አገልግሎት ስናልፍ ጥምቀት ማለት ምን እንደሆነ በትክክል በማስተዋል የእግዚአብሔርን ሐሳብ በእኛም ሕይወት እንዲሁም በቤተ ክርስቲያን አልፎም ደግሞ በማኅበረሰብ ውስጥ የክርስቶስን ማንነት መኖርን እንድንችል እግዚአብሔር አምላክ ጸጋውን ያብዛለን። በዚህን ሰዓት ያለንን ይህንን ክፍል በጸሎት እንደመድምና ወደ ሚቀጥለው ክፍል እናመራለን። እንጸልይ። የሰማይ አምላክ ስላደረግክልን መልካም ነገር ሁሉ ስሜህ ይባረክ። አሁንም ስላስተማርከን ስለ መከርከን እናመሰግናሃለን አሁንም እኛ የተጠመቅን ለሌሎች ደግሞ መዳን መስራት እንድንችል ጸጋህ ይብሳለን። የተጠመቅንበትን መጠመቅ በእምነት አጽንተን በመያዝ ለእግዚአብሔር ክብር የሚገባን ሕይወት መኖር እንድንችል እርዳን። ጸሎታችንን ስለ ሰማ፣ ቃልህን ስላከበርክ፣ ኢየሱስ ክርስቶስ በእኛ መካከል በእውነት ስለ ተገለጠ ተመስገን። በሰላምህ እስከ መቀጥለው ጊዜ አንተ ጠብቀን። በጌታችን በኢየሱስ ስም አሜን። It is a good time. the

i muve juroro much day we go be desta <imitation> te I'm be

Lez na val fai, Al comai. fa al atlecre al al ai la

በሚቀጥለው መሰናዶ ተከታዩን መልእክት ይዘንላችሁ እንቀርባለን። ያላችሁን አስተያየት በመልእክት ሳጥን ቁጥር 145 በስልክ ቁጥራችን ደግሞ በ011551 1199 ወይንም በ0910828182 ላይ በቃል ወይንም በጽሑፍ መልእክታችሁን ብታደርሱን ልናስተናግዳችሁ ዝግጁ ነን። የተስፋ ቃል ለሁሉ።